ኤስቢኤስ ሬዲዮ አገር እንዴት ሰነበተች? አሁን በዚህ ወቅት ብዙዎች ከለቱ ውሎ በላይ በአገሪቱ ወቅታዊ ሁኔታ አፍላፍ ገጥመው ሲያወሩ፣ አንዱን ርዕሰ ነገር አንስተው ሲከራከሩ፣ በሌላኛው ጭብጥ ደግሞ ሲደነጋገሩ ማየትም መስማትም እንግዳ አይደለም። ከእውቀት ቀመሱ እስከ ባይተዋሩ፣ ከቀንበላተኛው እስከ መምህሩ፣ በታክሲው ይሁን በካፌው፣ በመንገድ ይሁን በሳሎኑ መንግሥት ሕግ የማስከበር ዘመቻ ባለውና፣ ከህወሀት ነጥሎ ጁንታ የሚል ስያሜ የሰጣቸውን የትግራይ ክልል አመራሮች፣ የፓርቲው ስራ አስፈጻሚዎች፣ የጦር ሰራዊት ባለማዕረጎችና ባለሟሎቻቸውን በድምሩ ከ250 በላይ አቃቤ ሕግ በአገር ክህደትና ማፍረስ ወንጀል እፈልጋቸዋለሁ ባላቸው ኃይሎች ላይ እየተወሰደ ባለው የኃይል እርምጃ ጉዳይ ማህበረሰቡ ይነጋገራል፣ ይከራከራል፣ መረጃ ፍለጋ ያማትራል። በሰሜን እዝ የአገር መከላከያ ካምፕና አባላቱ ላይ በህወሀት ጥቃትና ክህደት ተፈጽሟል ብሎ የፌዴራሉ መንግስት ከገለጸበት ጊዜና የትግራይ ክልልን ነፃ ለማውጣት ወታደራዊ እርምጃ ከጥቅምት 25 ቀን 2013 ዓ ም ጀምሮ እንዲወሰድ የጦር ኃይሎች ጠቅላይ አዛዥና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ካዘዙ በኋላ የሰው ሁሉ ወሬ የጋለ ይሁን እንጂ የለውጡ አየር መንፈስ ከጀመረ አንስቶ በህወሃትና በብልጽግና መካከል ያለው ቁርቁስ ከህዝብ አጀንዳነት ርቆ አያውቅም። ሰሞኑን ታዲያ የህግ ማስከበር እርምጃውን ወይም ደግሞ የትግራይ ክልልን ከህወሃት በመንግስት አጠራር ከጁንታው ነፃ የማድረጉ ወታደራዊ ዘመቻ መቀሌን በመቆጣጠር የተጠናቀቀ መሆኑንና ተፈላጊ ግለሰቦችንም አድኖ በመያዝ ህግ ማስከበሩ ግን እንደሚቀጥል ጠቅላይ ሚኒስትሩ በፓርላማ ፊት ቀርበው ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የለውጡ ሃሳብ ካጎነቆለበት ጊዜ አንስቶ ላለፉት ሁለት ሶስት ዓመታት እግር ከወርች አስሮ በራእያቸው ልክ አላራም ምድ ስላላቸው የለውጥ እንቅፋት አጽንኦት ሰጥተው ለሕዝብ እንደራሴዎች አስረድተዋል። ይህንን ተከትሎ ተፈላጊዎቹ ባልተያዙበትና ለሕግ ባልቀረቡበት ውጊያው አብቅቷል ማለታቸው ዘላቂ ሰላምን አያመጣም፣ የአገሪቱ ዕጣ ፈንታ ላይ ለረጅም ጊዜ የሚዘልቅ የሽምቅ ውጊያ በህወሓትና ደጋፊዎቹ እንዲጀመር እድል መስጠት ነው የሚሉ በርክተዋል። በተቃራኒው የህወሓት ደጋፊዎች በበኩላቸው የትግራይ ህዝብ በዚህ ዘመቻ ጉዳት ደርሶበታል፣ ህወሀትም በምርጫ አሸንፏል፣ የተሻለው አማራጭ ፖለቲካዊ ድርድር ነው እያሉ ይገኛሉ። እርግጥ ነው የህወሀት ተፈላጊዎች በአሁኑ አጠራር ጁንታዎች አብቁቶላቸዋል፣ ወደ ሀገራዊ ልማትና ብሔራዊ ምርጫ ፊትን ማዞር ነው የሚሻለው የሚለው ሚዛን የሚደፋ ይመስላል። በእርግጥ አሁን በዚህ ወቅት ኢትዮጵያ ምን ላይ ናት? ከለውጡስ ምን አተረፈች? ምንስ ሳጣች? ለነገስ ምን ይደረግ? እነዚህንና መሰል ጥያቄዎችን ለመዳሰስ ኤስቢኤስ አማርኛ አንጋፋውን ፖለቲከኛ ሙሼ ሰሙንና የሰላምና የጸጥታ ምሁሩን ዶክተር ዮናስ አዳይን ምልከታቸውን እንዲያጋሩ ጠይቋል። አብራችሁን ሆኖ 2010 ዓመተ ምሕረት ዶክተር አብይ አህመድ ለውጡን ተከትሎ የአገሪቱ ጠቅላይ ሚኒስትር ሆነው ቃለ መሐላ ላፈጸሙ። እርሳቸውና ፓርቲያቸው የተለያዩ እርምጃዎችን ወሰዱ። ኢትዮጵያ ከዚህ ለውጥ ምን አተረፈች? ምንስ ችግሮችን አስተናገደች? የሚለውን ቀዳሚ ጥያቄ ለፖለቲከኛ ሙሸሰሙ አንስተን ነበር። አገሪቱ ዛሬ የደረሰችበት ማህበራዊ ሁኔታ ከጊዜ ጥረት አኳያ በሚፈለገው ደረጃ ውጤቱን ወይንም ደግሞ ሰክሰሱን፣ ድክመቱን እና ጥንካሬውን ለመገምገም ከአንድ ሀገር ነባራዊነት አኳያ በቂ ነው ብዬ አላምንም። ነገር ግን መነሳት የሚገባቸው እና ትኩረት ሊሰጣቸው የሚገባ ነገሮች እንዳሉ አምናል። የመጀመሪያውና መሰረታዊ ነገር ኢትዮጵያ ውስጥ ይህ ሽግግር ወይንም ለውጡ የሚባለው ነገር ሲከሰት የተሰሩ ስራዎች አሉ። ጥያቄ ቢነሳባቸውም ጥያቄው ምንድን ነው? አንዳንዱ ሰው ለውጡን ለማቀላጠፍ እና ወደሚፈለገው ደረጃ ለማምጣት የተሰሩ ስራዎች ናቸው የሚል አለ። ሌላው ደግሞ አይ ይሄ በተግባር የሀገሪቱን ነባራዊ ሁኔታ ለመለወጥ የተሰሩና የታቀዱ ነገራ ናቸው ብሎ የሚያስብ አለ። ይሄ አጨቃጫቂ ቢሆንም መጀመሪያ ለውጡ እንደተከሰተ አካባቢ ቀላል የማይባል ቁጥር ያላቸው የፖለቲካ ኃይሎች ግለሰቦች በነፃ ተለቀዋል። ይሄ ማለት ሰዎቹ ባላጠፉት ጥፋ ባልሰሩት ስራ ለረጅም ጊዜ ሲሰቃዩ የነበሩ የፖለቲካ ሰብዕና ያላቸው ዜጎች ሀሳባቸውን በማራመዳቸው ምክንያት የደረሰባቸውን ፈተና ከግምት ውስጥ አስገብቶ መለቀቃቸው ትልቅ እርምጃ ነው። ቀጥሎ ደግሞ ከኢትዮጵያ ውጭ የሚገኙ በተለያየ መንገድ የተፈረጁ አሸባሪ ወይንም ደግሞ ህገወጥ ተብሎ ተፈረጁ የነበሩ የፖለቲካ ፓርቲዎች በነጻነት ገብተው ሀገሪቱ ውስጥ እንዲንቀሳቀሱና እና አቋማቸውን እንዲያራምዱ ተፈቅዷል። ይሄ አንዱ። ሌላው ትልቅ እርምጃ ነው። ባለፈ በሰነድ ደረጃ ሀገሪቱን ዲሞክራሲያዊ ስርዓት ማህበራዊ ህይወት የፖለቲካ ሪዮት አለም እና እነዚህም መሰል ነገሮች ለመለወጥ የሚያስችሉ የሰነድ ዝግጅቶች እና እርምቶች ተካሂደዋል። ለምሳሌ ከዚህ ከማህበራዊ ጉዳይ አኳያ ስናየው የንጆ ህግን ለመለወጥ የተደረገው ህግ አንድ ተጠቃሽ ነው። ከፖለቲካው አኳያ የፖለቲካ ፓርቲዎችን ማቋቋሚያ ሰነድ፣ የምርጫ ቦርድን ህግ ለማረም የተዘጋጀው ሰነድ የአሸባሪ የሚባለው ህግ ለማረም የተሰሩት ስራዎች በገንቢነት ማየት የሚቻል ነው። ከዛ ደግሞ አለፍ ብለን ስኒ ኢትዮጵያ ውስጥ የአጭር ጊዜ መካከለኛና ጊዜ የረጅም ጊዜ የፖለቲካ የኢኮኖሚ ፖሊሲዎችን በመቅረጽ እነዚህን ፖሊሲዎች ለመተግበር ጥረት ተደርገዋል። እነዚህን ሁሉ ስታያቸው ወደ ተግባር ገብተው ስራቸውን የጀመሩ እንዳሉ ያልጀመሩ አሉ፣ የዘገዩ ግን በጥቅሉ ሪፎርሙ ወይንም ደግሞ የለውጥ ሂደቱ መሰረታዊ የሆኑ ነገሮችንም ለመለወጥ ፍላጎት እንዳለ ያንጸባረቁ ናቸው ብዬ አምናለሁ። በሌላ በኩል ስትመለከት ግን እነዚህ ለለውጡ ታስበው ወይንም ታቅደው የተደረጉ ስራዎች ግብን ከመምታት አኳያ በጣም ትልቅ ጉድለት እንደነበራቸው ተመልክተናል። ባለፉት ሶስት አመት በሚሊዮን የሚቆጠሩ ዜጎች ተፈናቅለዋል፣ ተሰደዋል። በመቶዎች በሺዎች የሚቆጠሩ ዜጎች ተገለዋል። በርካታ ንብረት፣ ሀገሪቱ በቀላሉ ልታፈራቸው ማትችለው ኢንቨስትመንቶች፣ መሰረተ ልማቶች ተቃጥለዋል፣ ወድመዋል። ይሄ ደግሞ በአንድ በኩል ዲሞክራሲን እንደ መብት ከመስጠት አኳያ ግዴታንም የማወቅ ስራ እንዲረዳ የማድረግ ስራ በበቂ ሁኔታ ስላልተሰራ አገሪቱ በጣም ወደ ኋላ እንድትሄድ ያደረገ እንቅስቃሴ ነው። ለመነሻም በዚህ ዙሪያ ትልቁ ቅፋት የነበረው ከዚህ ከብሔረተኝነት አኳያ ለረጅም ጊዜ ሲቀነቀን የነበረው ዝንባሌ ፈንድቶ ወጥቶ ብዙ ዜጎች እንደ አንድ ኢትዮጵያዊ ተንቀሳቅሰው እንዲሰሩ ህይወታቸውን እንዲለውጡና እንዲያሻሽሉ ህገ መንግስቱ ቢፈቅድላቸውም በግለሰቦች ፍላጎትና በግለሰቦች ስሜት ወይንም ደግሞ በተደራጀ ሀይል ፍላጎትና ስሜት ተጽዕኖ የፈጠረበት ሁኔታ ነበር ነው የምለው። እና እንግዲህ ህን ግራና ቀኝ ያልኳቸውን ነገሮች አንስተ ስታይ በአንጻራዊነት ከመነሻው ጀምሮ መሰረታዊ ወይም ስርነቀል ለውጦችን ለማምጣት ፍላጎት እንደነበር ታያለ። በሌላ በኩል በኩል ግን በተደራጀ እና በተቀናጀ መልክ እያንዳንዱ የሚሰራ ስራ በውጤት እየተመዘነ ውጤቱ ደግሞ በተግባር እየተለካ አለመሄዱን ታያለህ። እንግዲህ ለዚህ አሁን በቅርብ ጊዜ ያየ ነው ከዚህ ከህዋሀት ጋር ወይንም ደግሞ ከትህነት ጋር ሲካሄድ የነበረው ጦርነት ወይንም ህግን የማስከበር ስርዓት የፈጠረው ሳንካ እንዳለ ከግምት ውስጥ ማስገባት ይቻላል እና ከዚህ ተነስተን ካሁን በኋላ ይሄ ሀይል ከዚህ ካለው አቅም በመወገዱ የሚፈጥረው ነገር ላይ ተመስርተን ደግሞ የምናገኘውን እድል በመርመር ይኖርብናል እላለሁ። የአዲስ አበባ ዩኒቨርሲቲ መምህሩና የሰላምና ጸጥታ ምሁሩ ዶክተር ዮናስ አዳዬ ለውጡ በርካታ ቱርፋቶችን ለኢትዮጵያና ለኢትዮጵያውያን ያመጣ ቢሆንም ከጎሳ በላይ ዜግነት ተኮር የፖለቲካ አየር እንዲነፍስ ማድረጉን አድንቀው ያወራሉ። ከመጣ ኢትዮጵያ በጎሳ ተከፋፈለች፣ በቋንቋ ተከፋፈለች። ይህም ደካማ ኢትዮጵያ እንድትፈጠር ከፍተኛ አስተዋጽኦ አድርገዋል። አሁን ግን ያንን በመለወጥ እያንዳንዱ ሰው የብሔር ማንነቱ ተከብሮ ቋንቋው ተከብሮ ነገር ግን በኢትዮጵያዊነቱ ኮርቶ በአንድነት እንድሰራ ስሜቱ ተፈጥሯል። ጥሩ መሰረት ተጥሏል። ስለዚህ በአጭሩ ለማለት የሚፈልገው ምንድን ነው? ብዙውን ጊዜ ምን ያህል ተጓዝክ ሳይሆን ኳሊቲ፣ የጉዞ ኳሊቲ፣ አላማ ጥሩ ነው፣ መመታየት አለበት የአንተ አቲቲዩድ ነው እና በማህበረሰብ ውስጥ የሚያመጣው እሴቱ ነው። ስለዚህ ከልዩነት ይልቅ ወደ አንድነት ወደ አብሮነት ከጎሳ ይልቅ በኢትዮጵያዊነት መተማመንና በኢትዮጵያዊነት ስሜት መነሳሳት ኢትዮጵያ ለመገንባት ብሎም ለአፍሪካም ሆነ ለዓለም ሰላም ትልቅ አስተዋጽኦ ለማበርከት መሰረታዊ ትልቅ አስተዋጽኦ ስላደረገ ከዚህ የተነሳ ይህ መልካም ነገር በዚህ ለውጥ የኢትዮጵያ ሕዝብ ተቀዳጅተዋል። ምኑ በሙሉ አግኝቶታል ማለት አይደለም። ነገር ግን ትክክለኛ አቅጣጫ ላይ ነው ያለው ምናልባት ቻይናዎች አንድ ሺ ማይል እርምጃ በአንድ እርምጃ ይጀምራሉ የሚሉት መጀመሪያ ግን ትክክለኛ አቅጣጫ መዞር ነው እና ስለዚህ የኢትዮጵያ የእድገት አቅጣጫው ትክክለኛ ስለሆነ ወደ ትክክለኛ አቅጣጫ መዞሩ በአንድነት ላይ መመስረቱ በዜግነት ላይ ከጎሳ ይልቅ በዜጋ ፖለቲካ ላይ መመስረቱ በዋናነት ሰየው የሚያስብል ነው ትልቁ ፖዚሽን ነገር የሚወስድኮትም እሱ ነው እርግጥ ነው አሉ ዶክተር ዮናስ የዜግነት ተኮር ፖለቲካዊ ነፋስ በአገሪቱ ቢነፍስም ዜጎች በብሔራቸው ሲገደሉም ሲፈናቀሉም ነበር ብለዋል ከለውጡ ወዲህ በጣም ያሳዝናል። ተፈጥሮ የነበረው በተለይ ከአስራ ዘጠኝ ሰማኒያ ሶስት ወዲህ የተፈጠረው አብሮ ለዘመናት ተጋብተው ሀብት አፍርተው አብሮ የነበረው ሕዝቦች እናንተ ከኛ ጎሳ ውጪ ናችሁ እና ውጡልን ከዚህ ያን ተማምነው ከነሱ ጋር አብሮ የኖሩትን ሰዎች ኢትዮጵያውያን ሆነው ሳሉ ኢትዮጵያዊ በገዛ አገሩ አፓርታይድ ሲስተም እንዲፈጥር አድርጓል። የቲፒ ኤል ኤፍን አሰራር የጎሳ ፖለቲካ ስለዚህ የአጣ ነው ምንድን ነው? አንድነታችንን አጥተናል። ኢትዮጵያዊነታችንን አጥተናል። በዋናነት ሰው መሆናቸው ብን ተረስቶ ግማሾቹ አዘቅዝቀው እንዲሰቀሉ ተደርገዋል። ተማሪዎቻችን ሴ ተማሪዎቻችን ከደምቢ ዶሎ ዩኒቨርሲቲ ከኦሮሚያ ውጭ ወይም ደግሞ እዛ ካሉ ሰዎች የተወለዱ በጎሳ ምክንያት ብቻ እንዲጠለፉ ተደርገዋል። እስካሁን የተደረሱበት አይታወቅም። መቶ ሺዎች የሚቆጠሩ ኦሮሞዎች ከሶማሌ ክልል እንዲሰደዱ ተደርገዋል። ሶማሌዎች እንደዚህ ከኢትዮጵያ ሶማሌ ክልል ማለት ነው። ከኢትዮጵያ ሶማሌ ክልል እንደወጡ ከወደ ላይ እንደዚሁ ማንጻሩ እና ይሄ የሕዝብ መፈናቀል አማራ ስለሆኑ ብቻ ከደቡቡ ከቤንሻንጉል ጉሙዝ፣ ከተለያዩ ቦታዎች የተፈናቀሉ እጅግ በርካታዎች ናቸው። መፈናቀል ስለለ የተገደሉ መድሳት እና አሁን የማይካድራን መቼም አልምረቱ አይመስለኝም። እውነት ለመናገር ከሩዋንዳ የሚተናነስ አይመስለኝም ይህ ሁሉ ነገር በዘር ላይ የተመሰረተ ፖለቲካ ያመጣው መዘዝ ስለሆነ አንድነታችን ያትናል። ሰብዓዊነታችን ሁሉ አትናል። ትልቁን ዋጋችን መለያችን፣ ኢትዮጵያዊ መለያችን አብሮነትን፣ ማክበርን፣ እንግዳ ተቀባይነት እነዚህ በሙሉ ከውስጣችን እንዲወጡበት በስርአተ ትምህርት ውስጥ ገብቶ እኮ ነው ያለው። ወዳጅ ሂስትሪ መጽሐፍ ወስደ ብታይ በቋንቋ መጽሐፎች ውስጥ እንደምንጋብ የሚዘጋጁት እኮ ተበድላችኋል፣ ተጨቁናችኋል ኢንትጌል የሚባል ጎሳ እነንት እንዲዜ አድርጓችኋልና ተነሱ የምል ነው የተሰራጨ የነበረው መርዝ ነው የተረጨው። ስለዚህ ያጣነው ፍቅራችንን፣ አንድነታችንን፣ ኢትዮጵያዊነታችንን፣ አብሮነታችንን ያጣነው ያጣነው እሱን ነው። አሁን እያገኘን ያለን ቅድም ወዲያው ያስቀመጥኩት አብሮነት ስሜት፣ ሰብአዊነት የትም ሀገር ብትሄድ ምድምበር ማስቀደም ያለበት ሰብአዊነትን ነው ያንኑ፣ አሁን እያገኛለን። በአጠቃላይ ትክክለኛ አቅጣጫ ያልኩት ስለዚህ ነው፣ ቀድመን እንዳነሳ ነው። በእርግጥ አሁን አገሪቱ ምን ላይ ናት? ፖለቲከኛ ሙሽ ሰሙ እንግዲህ ፈተናዎቻችን ብዙ ናቸው። እውነቱን ለመነጋገር ያው፣ እንደ ሀገር ግን ፈተናው ቢበዛም ቢከብድም ወደፊት መመልከት ነው የሚያዋጣው ብዬ ነው የማስበው እና በኢኮኖሚያችን ላይ ቀላል የማይባል ተጽዕኖ የፈጠሩ ሁኔታዎች ተከስተዋል። ከዚህ ህግ ከማስከበር ጋር ከተያዘው ጦርነት ጀምረህ በየአካባቢው ቅድም ያነሷቸው የንብረት ውድመት፣ ነጋዴው ማህበረሰብ ንግዱን ለማካሄድ የተቀላጠፈ እድል አለመኖር፣ በሄደበት አካባቢ ስጋት መኖር፣ የውጭ ሀገር የውጭ ምንዛሬ አቅርቦት መዳከም፣ ቀላል የማይባል ኢኮኖሚያዊ ሳንካዎች አገሪቱን ገጥሟታል። ግሽበቱ በጣም በከባድ ሁኔታ አገሪቱን እየፈታተናት ነው የሚገኘው። በሌላ በኩል ስትመለከት ደግሞ ከቅርብ ጊዜ ወዲህ ሰላምን በአንጻር አይነት እየተመለከትን ነው እንጂ ዜጎች በሰላም ወጥቶ የመግባት ህልውናቸው አደጋ ላይ ወደቀበት ሁኔታም ተከስቷል። በተግባርም ታይቷል። ሰዎች በየጥሻው፣ በየጫካው፣ በየሰፈሩ፣ በየመንደሩ የሚታረዱበት እና የሚገደሉበት ሁኔታ በስፋት የታየበት ሁኔታ ነበር። ከዛ ቀጥለ ስትመጣ ደግሞ ዲሞክራሲያዊ ምርጫ ለማካሄድ የነበረን እድል በኮሮናም በበቂ ዝግጅት ማነስም መደናቀፉ አገሪቱን በቀጣይ በህዝብ ይሁንታ የተመረጠ መንግስት አለመኖሩ ሌላውም ስጋት ነበር እና እነዚህ ነገሮች እንግዲህ በሽግግር ሂደት ውስጥ ልታልፋቸው የሚገቡ ከአንተ ቁጥጥር ውጭ የሆኑ ነገሮች አሉበት። በመንግስት ድክመት፣ እንዝላልነት እና በቂ ዝግጅት አለመኖር የተፈጠሩ ችግሮች አሉ። አልፎ ተርፎም ደግሞ በትግሉ ውስጥ አንደኛው አካል ወይንም ደግሞ የተለያዩ አካላቶች ያሳደሩት አፍራሽ ተጽዕኖ አለ እና በድምር ውጤት እንደ ሀገር ወደፊት ተስፋ ሰጪ ነገሮችን እመለከታለሁ። ቅድም እንዳልኩ ለምን በዚህ ጉዳይ ውስጥ እንቅፋት የነበሩትን ነገሮች እየቀረፍን የመሄድ ዕድል ገጥሞናል። የዛን ያህል ደግሞ በቂ ዝግጅት፣ በቂ አቅም መገንባት ላይ ካልተሰራ አገሪቱ ወደ አደጋ የማትሄድበት ምክንያት የለም የሚል እምነት ነው ያለኝ እና በአብዛኛው ግን የማገድለው ተስፋን በሚያጭር መልኩ አገሪቱ ወደፊት መሻገር እንደምትችል እድሉ መኖሩን ነው። አሁናዊው የአገሪቱ ሁኔታ በተለይ በፌዴራሉ መንግስት እየተካሄደ ያለው የህግ ማስከበር ዘመቻስ እንድምታው እንዴት ያለ ነው? ዶክተር ዮናስ አዳዬ ይቀጥላሉ። ይህ በጣም መሰረታዊና ሴም ታይም ደግሞ የተጠሩትን የሚመልስ ጥያቄ ነው እያስባለ አሁን ቅድም ያልነው አለ። ቅድም ሰብአዊነቱ ቀርቶ ጎሳው ጎልቶ ታየ። በዚህ በጎሳው ፖለቲካ ወንጀል ሲፈጽሙ የነበሩ ሰዎች በፍርድ ቤት ተፈለጉ። ፍርድ ቤት ፖሊስን ጭምር ልኮ ሲጠራቸው እንቢ አንመጣም፣ የራሳችን መንግስት እንመሰርታለን ከዛሬ ጀምሮ ከመስከረም ሀረት ጀምሮ መንግስቱን ባለል ሲፈውስ የለም ስባል የለም፣ ህግና ስርዓት መከበር አለበት። በአንድ ሀገር ውስጥ ሁለት መንግስት መኖር የለበትም። ህግ አንድ ሀገር ውስጥ አንድ ህግ ነው፣ ሁሉም የሚገዛ አንድ ኮንስቲቱሽን ነው የሚኖረው ምኖር ያለበት። ስለዚህ ይሄንን ህግ የማስከበር ሂደት ነው፣ አሁን ይሰራሉ። እውነት መንግስት ለምናገረው ሳይሆን በግልጽ ሁላችንም የምናውቀው እኛ ተመራቂዎች ናቸው፣ እኛ ጓደኞች ናቸው። አሁን ከጠቅላይ ፍርድ ቤት ፕሬዚደንት ጀምሮ ሁሉም አንድ ላይ ያስተማሩ ናቸው እና እነዚህ ህጉን ተከትለው ለጥፋታቸውን ሰዎች መጥተው ተጠያቂነታቸውን በህግ ፊት እንዲያረጋግጡ ጥፋት ግን የሌለባቸው ነጻ እንዲለቀቁ ጥፋት እንኳን እንደ ጥፋታቸው መጠን እንዲቀጡ ስለዚህ በህግ ይፈልጋሉ ሲባል የለም እኛ ከህግ በላይ ምን አንታዘዝም በህግ ብሎ ስሉ ህግ የማስከበር የመጀመሪያው ሀላፊነት የመንግስት ነው ስለዚህ መንግስት አሁን በሰሜኑ ክፍል የወሰድე ያለው እርምጃ ህግ የማስከበር እርምጃ ነው አሁን ከዚህ በተነሳ የህግ ማስከበር ደግሞ በብዙ ኢትዮጵያውያን በአብዛኛው ኢትዮጵያውያን ከፍተኛ የሆነ ፖዘቲቭ ስሜት ነው የፈጠረው። በጣም ፖቲ በጣም አዎንታዊ ስሜት ነው የፈጠረው። አሁንም ለካስ ኢትዮጵያ እንደ ሀገር አለች። ለካስ እያንዳንዱ ሰው የራሱን አስተዋጽኦ ሲያደርግ በተለይ ህግ ሲከበር ሁሉም ሰው ከህግ በታች ሲሆን፣ ሁሉም ሰው በህግ ፊት እኩል ሲሆን ያነ እውነቱን ለምን ለምን ድምፅ ይሰማል፣ የሱም ድምፅ ይከበራል። ሁላችንም አንድ

ስለነበረ በሀገራችን ኔቲቭ ችግር ተፈጠረ ሳይሆን እውነት ለመናገር ችግር የተቀረፈ ነው። አሁን ያለው በዛ ከበሽግግር ላይ ነው ያለው ሙሉ በሙሉ ህግ የበላይ ሆኖ እውነት የበላይ ሆኖ ፍትህ ወጥቶላቸው እያንዳንዳቸው ለጥራት የሚታዩ ሰዎች፣ ሁሉም ታርቆ አንድ ለተስማምተው ወደ መኖበር ልማት የሚሸጋግሩ መስሎ የሚተለኝና ችግር ብዬ አልወስደውም። ጊዜያዊ የሆኑ የህግ የማስከበር እርምጃዎች እየተካሄዱ እንዳሉ ነው። እ ሺህ ዓመታትን እየሰፋች እየጠበበች እየወደቀችና እየተነሳች በዓለም ረጅም ጊዜ ያስቆጠሩ ሥርዓተ መንግስት ካላቸው ጥቂት አገራት አንዷ ሆና የዘለቀችው ኢትዮጵያ ነገ የተሻለ ሁለንተና ይኖራት ዘንድ አሁን ምን ቢደረግ መልካም ነው የሚለው ሀሳብ የማይታለፍ ነው። አንጋፋው ፖለቲከኛ ሙሽ የሰሙ ቢሆን ይበጃል ያሉትን እንዲህ አጋርተዋል። ጋራንቲ ይፈልጋል፣ መተማመኛ ይፈልጋል። የተሰሩ መሰረተ ልማቶች እንደማወድሙና እንደገና መሰረተ ልማት ግንባታ ውስጥ እንደማንገባ ማረጋገጥ ያስፈልጋል። በዲሞክራሲ ስርዓት ግንባታን በኩል ስታየው ቅድም እንዳልኩ ምርጫው ነፃ፣ ገለልተኛ እና ዲሞክራሲያዊ ስታይ ካልሆነ አሁን የምናያቸው ሀይሎች በሀገሪቱ ላይ የሚፈጥሩት ተጽዕኖ ቀላል አይሆን። ምክንያቱም ብዙ ጥያቄዎች ብዙ ቻሌንጆች ሀገሪቱን እየገጠማት ነው ያለው። በምርጫ አሸነፌ ስልጣን ለማግኘት መብት ተገፍቷል ጥቅሜ ተነክቷል መብት አልተረጋገጠልኝም የሚል ሀይል ሁሉ ጊዜ በአመፅ መንገድ መሄዱ አይቀርም መብት ካላገኘ። ስለዚህ ያንን መብት የሚያረጋግጥ ምርጫ ማካሄድ ያስፈልጋል እና ምርጫ ከተካሄደ በኋላ የሚመጣው መንግስት የህዝብ ተቀባይነት እስካገኘ ድረስ ደግሞ ህዝብ ያለውን አቅም፣ ጉልበትና ሀብት ተጠቅሞ ሀገሪቱን ከማልማት ወደ ኋላ የሚልበት ምክንያት አይኖረውም። ምክንያቱም የሚያምነው መንግስት ነው ፈቅዶ የመረጠው መንግስት ነው ማንኛውንም ችግር ሲመጣ አብሮ ተሰልፎ ችግሩን ለመፍታት ተባባሪነት ያሳያል የሚል እምነት አለኝ። እንግዲህ ይሄ ቀላል ነገር እንዳልሆነ አውቃለሁ። ብለ ባለፈው ሀያ ሀያ አምስት ሀያ ሰባት ዓመት በርካታ መሰረታዊ ችግሮች ሀገሪቱ ላይ ሲደራረቡ ነው የኖሩት። የብሄር ፖለቲካ ያሳደረው ተጽዕኖ አለ። የብሄር ፖለቲካው በከረረ መልኩ መቅረቡ ማለት ነው ያሳደረው ተጽዕኖ አለ። በህዝቦች መካከል ቅራኔና ልዩነት እንዲኖር የተነዛው ፕሮፓጋንዳም እያሳደረ ያለው ተጽዕኖ አለ። ባልተጠበቀና ባልተለመደ ሁኔታ አገሪቱ በኮራፕሽን፣ በዘረፋ፣ ሀብት በማባከን ዙሪያ የተሰራው አውዳሚ ነገር ቀላል ነው የሚባል አይደለም። ያንን ሪቨርስ ማድረግ ይፈልጋል። ስልጣን በፖለቲካ በብሔር ማንነት ወይንም ደግሞ በፖለቲካ ወገንተኝነት ሳይሆን በእውቀት፣ በችሎታ እና በአቅም ላይ ተመስርቶ ለዜጎች እንደየአቅማቸው ለሀገራቸው ኮንትሪቢዩት እንዲያደርጉ ገዛ ለመኖሩ የፈጠረው ተጽዕኖ አለ። እና እነዚህ ሁሉ ነገሮች ሊፈቱ የሚችሉት ይሁንታ የምትሰጠው መንግስት እዚህ ሀገር ላይ የተመሰረተ እንደሆነ ብቻ ነው። ያንን ለማድረግ ደግሞ ህግን የበላይ ማድረግ፣ ሰላምን ማረጋገጥ፣ ዜጎች እንደፈለጋቸው እና እንደፈቀዳቸው መሆን እንደማይችሉ በህግ ጥላ ስር ሆኖ መብታቸውን ፕራክቲስ ማድረግ ግዴታቸውን መወጣት እንዳለባቸው የቤት ስራህን መስራት አለበት ብዬ ነው የማምነው እና እነዚህ ነገሮች ከተሰሩ ትግሉ ከባድ ቢሆንም የሚጠይቀን መስዋዕትነት ከባድ ቢሆንም የሚፈጀው ጊዜ ረጅም ቢሆንም ወደ ውጤት እንመጣለን። የሰው ልጅ ትልቁ ሊሰንቀው የሚችለው ነገር ተስፋ ነው። ተስፋን እንዲሰንቅ ካደረግከው ደግሞ ኢትዮጵያን ለማልማት የሚያስፈልጉት ነገሮች በሙሉ እኔ አሉ ባይ ነኝ። ዶክተር ዮናስ አዳዬ ለሕዝብም ሆነ ላገር በዚህ ወቅት የሚበጀው ያሉትን ሀሳብ እንደሚከተለው ሰንዝረዋል። አንድ የጋራ መግባባት አሁን ተጀምሯል። ከትናንት ወዲያ ተቃዋሚ ፓርቲዎች ሲነጋገሩ ይሰባለን ከየ- ከየ ክፍለ ሀገሩ እንግዲህ በአጠራር ክፍለ ሀገር ነው ክልል ከማለት ክልል መቃል በጣም አግላይ ነገር ሆኖ የሚታይ የሀገሪቱ ክፍል ስለሆኑ ካውንቲ ብለን በእንግሊዝኛ የምንጠራው የሀገሪቱ ክፍል ስለሆኑ የክፍለ ሀገሩ የምንሰማው ድምፅ አለ። ሰፖርት አንድነት መፈለግ በፍቅርና በይቅርታ ያለፉትን አልፈው ካለፈው ጥፋት ይልቅ ሀያ አንድ ዓመት ሀያ ሰባት ዓመቱ ችግር ነት ይዘት ውስጥ ምን ተማርን ብለው መለስ ብለው ሪፍሌክት ማድረግ የአድኛንን ማ ያደረግ ጊዜ አግኝተው ወደ ኋላ ከዚያ ምን ተማር ነው አሁንም በቂም በቀል መንቀሳቀስ ሳይሆን ያለፈውን ይቅር ብለው ካለፈው ተምሮ ለልማት ለእድገት መዘጋጀት ነው። ሁለት ጥፋትን ያስከተሉ ህዝቡን ከቦታው ያፈናቀለው የሳውን ልጅ ቅድም እንዳልነው በመስቀል አደግ የተቀሉ ሰዎች ደግሞ ህግ የበላይ እንደሆነ ህግ ሁሉም ገዢ እንደሆነ ስለ ህግ መኖር ህግ እንዳለ ይህን የህግ ማስከበር ስራ መስራት የሚገባው መንግስት ህግን ህጋዊ መልክ ማስከበር መቻል አለበት። የህግ የበላይነት መስፈን አለበት። ሶስተኛ፣ እያንዳንዱ ሰው ድምፅ የአንተም ድምፅ የኔም ድምፅ የሁላችንም ድምፅ መሰማት አለበት። እኔ ወደ ኋላ ቀረሁኝ፣ እኔ የኔ ድምፅ አልተሰማኝም ወይም ደግሞ የኔ መንግስት ነው ያለው እኔ ወክል የኔ ጎሳ መንግስት ነው ብለው መንግስትን እውን የማድረግ ስሜት ከኢትዮጵያ ውስጥ መወገድ አለበት። አንድ መንግስት ሲቋቋም የትግራይ መንግስት፣ የኦሮሞ መንግስት፣ የአማራ መንግስት ሳይሆን የኢትዮጵያ መንግስት፣ ሰራዊቱም የደርግ ሰራዊት፣ የጎያኔ ሰራዊት ሳይሆን የኢትዮጵያ ሰራዊት። ስለዚህ አስተሳሰብ በኢትዮጵያ ውስጥ መስራት መቻል አለበት። ያ ይሆን ዘንድ የእያንዳንዱ ሰው ድምፅ መከበር መሰማት አለበት። አራተኛውና የመጨረሻው አሁንም እንደተጀመረው ከአካባቢ ህዝብ ጋር በተለይ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከሶማሊያ፣ ከኬንያ፣ ከደቡብ ሱዳን ከሁሉም ጋር አሁን የተፈጠረው ሰላም በዚህ ብን ግጭት በቀላሉ ወይም ብዙም ዋጋ ሳያስከፍል በአስራ አምስት ቀን ውስጥ ወደው እንዲያልቅ ትልቅ ሚና ተጫውቷል። ለወደፊትም ያ እንዳይሆን ከነዚህ አካባቢዎች ጋር ሰላም ምክንያቱም የጎረቤት ቤት እሳት ላይ ሆነው አንተ ሰላም ሊኖር አይችልም። ስለዚህ ከጎረቤት ጋር ሰላም ቢኖር ሰላም የሰፈነው ጎረቤት በሀገር ውስጥ የሰፈነበት ጎረቤት በሀገር ውስጥ ሰላም ሰፍን ስለሚያደርግ ለጎረቤትም ሰላም ጠንክሮ መስራት፣ ከጎረቤት ቤቶችም ጋራ በሰላም አብሮ መኖር፣ በዚያን ጊዜ የተረጋጋች በልማት የዳበረች ኢትዮጵያን መገንባት ይቻላል። ምክንያቱም አሁን ግንባታ ላይ ያለ ነው፣ ታላቅ የኢትዮጵያ ግድብ አለ። ይሄ ግድብ በሰላም እንድጠናቀቅ ሰላም ያስፈልጋል። በተለያዩ አካባቢ ክልሎች ጋር አሁን ከግብፅም ጋር እየተደረገ ያለው ድርድር በሰላማዊ መንገድ እንዲፈታ ሁልጊዜ ራሳት መስጠት ያደርግ ያለ ነው እና ከአካባቢ ህዝብ ጋር ከዓለም አቀፉ ኮሚኒቲ ጋር በሰላም መኖር የሰላም ፖሊሲ መከተል አለብን። በአጭሩ እነዚህ ማለት እፈልጋለሁ። ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ